በሄግ ላይ ያስቻለው ፍርድ ቤት በቀይ ሽብር ዘመቻ ከሰባ በላይ ወጣቶችን በመግደል በተጠረጠሩት የመቶ አለቃ እሸቱ አለሙ ጉዳይ ትናንት የምስክሮችን ቃል አድምጧል። ችሎቱ የደርግ አባል በመሆናቸው ብቻ ይቅርታ የጠየቁትን የተከሳሹን የእምነት ክህደት ቃልም ሰምቷል። ተከሳሹ አቶ እሸቱ የተለያዩ የቴክኒክና የአይን ማኞች ማስረጃዎች ቢቀርቡባቸውም የያዛችሁት የተሳሳተ ሰው ነው በሚለው የማስተባበያ አቋማቸው ጸንተዋል። ደርሶብናል ያሉትን በደል ለፍርድ ቤቱ ካቀረቡት ሰባት ምስክሮች ሶስቱን አሉላ ከበደ አነጋግሮ ተከታዩን ይዟል። አቶ አብርሃም ብዙ ብዙነህ፣ አቶ አለሙ ጥሩነህ እና አቶ ግርማ ለማ። ከአቶ አብርሃም ልጀምር። አቶ አብርሃም ይሄ ሂደት ከመጀመሩ በፊት ከእርሶ ጋር አጠር ያለ ቃለ ምልልስ አድርገናል። እስኪ የችሎቱን ድባብ መመልከትን እንሞክር። ዛሬ ችሎቱ ምን ይመስል ነበር? ምን ያህል ሰዓት ችሎት ውስጥ ቆያቸው አቶ አብርሃም ያለፉት ዛሬ በኢትዮጵያ ሲያሳፈ ከጠዋቱ ሶስት ሰዓት ተኩል ጀምሮ ስድስት ሰዓት ከዛ እንደገና ደግሞ ከሰዓት በኋላም ቀጥሎ ነበረ፣ ዘጠኝ ሰዓት አካባቢ እዛው ነበረ። ከዚህ ቀደም አቃቢ ሕግ፣ ጠበቆች፣ የተከላካይ ጠበቆች እና በዳኝነቱ የሚሳተፉ ሰዎች ዋሽንግተን ዲሲ ድረስ መጥተው የእናንተን ምስክርነት ያደመጡበት ተዘዋዋሪ ፍርድ ቤት ከዚህ ቀደም ቃላችሁን የሰሙ ይመስለኛል። የአሁኑ በምን ይለያል? በችሎት ቀርባችሁ የሰጣችሁት ቃል ከዚህ በፊት የተደረገው ያው እዛዊ ፍርድ ቤት ዋሽንግተን ዲሲ መጥተው የእሱም ተከላካይ አበቃ ቀርቦ ለእኛም ደግሞ አበቃ ቀርቦ ከዚህ ከኔዘርላንድ ዳኛና አቃቢ አንድ ፍርድ ቤት ተቋቁሞ ከኛ ቃላችን ተቀብለዋል። ዋሽንግተን ዲሲ ምርመራው በሙሉ ያኔ ጨርሰዋል። ከኛ ጋር ያለው ይህ አንድ ዓመት ይሆናል። እዚኛው ያው የተጎጂ ቤተሰቦችን ቤተሰቦቻችን የተገደለብን እዛውም በስር ውስጥ አብሮ ሶስት አመት ከዛም በታች የነበሩ የአይን ምስክሮች ያው እሱ ባለበት ንግግር እንዳደረግ እንጋበግ ነው ያው በተራ ሁላችንም ማርከናል። ጊዜው ትንሽ የሚረብሽ ጊዜ ነበረ፣ ጥሩ አልነበረም፣ የሚረብሽ ነበር ሲሉ በቦታው የቀረበው ማስረጃ ጊዜውን የሚያስታውሱ ሁኔታዎች ናቸው። ምንድን ነው የሚረብሽ ነው ያሉት? በጊዜው እንግዲህ እዛም ውስጥ የነበሩ የአይን ምስክሮች እሱ የደረሰባቸውን ስቃይ ደረግ የነበረውን እስር ቤት ውስጥ የነበረውን ግርፋት፣ በቀላሉ እየተጎተቱ እየወጡ በሌሊት እንዴት አውጥተው እንደሚገደሉ እነኚህ የመጀመሪያ የአይን ምስክሮች ስለሆኑ የደረሰባቸውን እኔ እንዲሆን ያለው ብሎ አንድ ሰው ሲያወራ እሱ ባለበት ያ ሲነገር ያን ሰው እያየ የሱ ጉዳይ ሲነገር ትንሽ የሚከብድ ነው። ብዙዎቹ ያለቀሰው እያለየ የነበረ ሚነግር የሚያደረገው ትንሽ የሚረብሽ ጊዜ ነበር። ጊዜው ወጣቶች በቁጥር ከሚገመተው በላይ የረገፉበት ጊዜ ነበር፣ ይታወቃል። አቶ አለሙ ወደ እርስዎ ልምጣ። አቶ አብርሃም እንደገለጹት ያን የሚያሳዝን የሰቆቃ ጊዜ በቀጥታ በደሉ ከደረሰባቸው የጊዜ ወጣቶች ውስጥ አንዱ እንደነበሩ በዚህም የክስ ሂደት ውስጥ ደርሶብኛል የሚሉት ሊያስረዱ ከቀረቡት ውስጥ ኖት እና በጊዜው የምን ያህል እድሜ ወጣት ነበሩ በርግጥ በተጨባጭ የደረሰቦት ምንድነው ፈጻሚው አቶ እሸቱ ስለመሆናቸውስ ምን ማስረጃ አለው እንደተባለው በሰባ አመተ ምህረት ነው ጉዳይ የተፈጸመው እና በዛ ጊዜ ሁላችንም ወጣቶች ነን እንግዲህ አስራ ሰባት አስራ ስምንት አስራ ስድስት በአብዛኛው የሀይ ስኩል ተማሪ ነበረ። በዛ አካባቢ ያለ ወጣት ነው። እና በወቅቱ ኢህአፓ በሚል ድርጅት ተሰባስባቸዋል በሚል በደርግ መንግስት አማካኝነት በጎጃም ሁላገር ብቻ ሳይሆን በተለያዩ ወረዳ አውራጃዎች እና ዋና ከተማዎች የተፈጸመ ያ ነው የእኛን እንትን የሚለው አቶ እሸቱ ከመቶ ሀያዎቹ ደርግ አባላት ተብሎ ሀገሪቷን ካመሱት እና እስካሁን ደስ ካለው ሀገራችን የኢትዮጵያ ውድቀት ተጠያቂ ከሆኑ ሰዎች አንደኛው ነው። ወደ ጎጃም ክፍለ ሀገር የመጣው እንግዲህ ባሳየው የወለደር ታማኝነት የጎጃም ክፍለ ሀገር ተጠሪ ሆኖ ነው የመጣው። ሁሉ ነገር ፈጣሪ አድራጊ ነው። በሌላ በኩል እንዲኖር ያስተዳደሩ ያን ያህልን ትሚል አልነበረም። በወቅቱ ሌላ የአስተዳደር ኃላፊነቱን የያዙ ሰው ቢኖሩም ሁሉን ፈጻሚው ግን አቶ እሸቱ አለሙ ናቸው እያሉኝ ነው። እስኪ በማስረጃ ይስጡን ጊዜው የሩቅ ዘመንም ቢሆን የልጅነት ጊዜና የወጣትነት ጊዜም ቢሆን እርስዎ ያሉት እስር ቤት ውስጥ የተፈጸመ ለፍርድ ቤቱም ያቀረቡት እሳቸው መሆናቸውን የማይጠራጠሩበት በደል ምንድን ነው በእርስዎም ይሁን በሌሎች የዛን ጊዜ ጓደኞች ላይ የደረሰ ጊዜው በጣም ረጅም ቢሆንም በአሁኑ ሰዓት እንዳስታውሳቸውና ልንደርሳቸው የማይገቡ አንዳንድ ነገሮች ነበሩ በተለይ እኔ ምክትል መቶ አለቃ እሸቱ ነው የሚባለው አሁንም በፊት ከማውቀው ለውጥ አልነበረውም ለምርመራ ከአዲስ አበባ ከማዕከላዊ ከእሱ ሰዎች እንዲመጡ አድርጎ ነው ምርመራ ያካሄደ እና ምርመራው በሚካሄድበት ጊዜ ቢያንስ በቀን አንዴ ወይም ሁለቴ ይመላለሳል፣ እና ትእዛዝ ይሰጣል። ከዛም በኋላ ሁሉም ምርመራ ተካሄዶ ተገርፎ ተሰቃይቶ በምርመራ ጊዜ እዛው የሞቱ ሰዎችም አሉ። ብዙዎች ሕሊናቸው ሁሉ ይሳቱ አሉ፣ በተደጋጋሚ ይገረፉ አሉ። ያ ሁሉ በሚደረግበት ጊዜ እየመጣ ሁሉን ነገር የሚያደርግ እና መመሪያ የሚሰጥ የበላይ እሱ ነው። ከዛም በኋላ ወደ ጎጃም ክፍለ ሀገር ወጥቶ በሚሄድበት ጊዜ ምርመራው እንዳለቀ በሶስት መድቦ አንደኛው ምድብ አብዮቱ የማረኛ አይነት ነገር ብሎ ወደ አብዮቱ ካምፕ እንዲመለስ እና ወደ የቦታ ይሄድ ተብሎ ተወሰናል። ፓርት አለ። በሌላ በኩል ደግሞ ለሶስት አመት የተፈረደባቸው በፊት ፖሊስ ካምፕ ከሚባል ቦታ ነበር። እንግዲህ ምርመራው የተካሄደብን ከከተማው አምስት ኪሎ ሜትር ርቀት ላይ እና ከዛ በኋላ ወደ እስር ቤት ሄዱና እዛ እስር ቤቱ ነው ከባድ ስራ እየሰሩ ትንድሉ ተደረጓሉ። ሌሎችም ደግሞ እንግዲህ ወደ ሰማንያ ምናምን አካባቢ የሚሆኑ ሰዎች ይሄ ምለው በደብረ ማርቆስ ብቻ ነው ተገለዋል። መጀመሪያ ለማምለት ሙከራ ካደረጉት አንድ ሁለቱ አንደኛው፣ ሌሎች ግን ስድስቱ እዛው ተገለዋል። ከዛም በኋላ ጠቅላላ ሰማንያ የሚሆኑ ሰዎች ተገለዋል። በወቅቱ ይህንን መመሪያ ለመስጠቱ ከወይን ሜትም ከሌላም ከተለያዩ ቦታዎችም ማስረጃዎች ተገኝተዋል። እኔ ከመጀመሪያው ጀምሮ ነው የነበርኩት እና እሱ ለሚጠየቀው ጥያቄ ፖለቲካ አልነበረም አይሸብርም አልነበረም። የገደልኩትም ሰው የለም። ሁሉን ነገር ካለው በጣም የሚያሳዝነው ነገር ትንሽ እኮ ጸጸት የለውም። በእርግጥ እሱ አዲስ ባይሆንም እንደዚህ አይነት ሰዎች ክፉ ሁሉ ጊዜ እንደዚህ አይነት ነገር እንደሚሉ ግልጽ ነው። ቢሆንም ኛው ደግሞ በጣም የባሰበት ነበር። እና በመጨረሻው በቃ ምንም ነገር እንደሌለበት ፊርማ፣ የአንተ አይደለም ወይ ሲባል የእኔ ፊርማ አይደለም፣ እነህ እንደ ምስክሩ የተባሉ ሰዎች ውሸታሞች ናቸው ብሎ እንትን አለ። እና ሰኞና ማክሰኞ በደዛ ጊዜ ቀጥሎ ነበር። ሮብ ትናንት ማለት ነው እረፍት ነበር። ዛሬ እንደገና ሲቀጥል ያው ተጠቂዎች እንዲናገሩ በፊት ነበር የተደረገው። በዚህ ጊዜ በፊት እኮ ምንም አላደረኩም ስል ነበረ። እንደገና ዛሬ በአብዛኛው በመረጃ ስለቀረበለት ያደረገውን ነገር ሁሉ እዛው ላይ ስለተነገረው እኔ ይቅርታ ጠይቃለሁ። ግን ይቅርታ የምጠይቀው የኢትዮጵያን ሕዝብ ነው የደርግ አባል ሁኜ እንዲህ አይነት ችግር በመፈጠሩ ነው ብሎ ዳኞችን ስላልተቀበሉት እና አሁን በእንደዚህ አይነት ሁኔታ ይቅርታ ለመጠየቅ ደጋ ሰራ አድርጓል። ያን ከማድረጉ በፊት ግን አሁንም ሌላ በጣም ረዘም ያለ የፖለቲካ ጨዋታ ሊጫ አስፈልጎ ነበር ፍርድ ቤት ስላስቆመው ነው። እና ሰውየው አሁንም ቢሆን ሲታይ በፀፀት የተዋጠና ባደረገው ነገር ሁሉ ያልተጸጸተም። መልካም አቶ ግርማ ቀደም ብሎ በአቶ አለሙ በከት ያሉ ነገሮች ተገልጸዋል። አቶ እሸቱ አለሙን ጥፋተኝነት እስኪ እርስዎም ባጭሩ እስከሚያውቁት ድረስ ለችሎቱም ያቀረቡትን መጀመሪያ አቶ እሸቱ አለሙ ያን ወንጀል የፈጸሙት እሳቸው ስለመሆናቸው ምንድን ነው እርሶ ማረጋገጫ ብለው የሚያቀርቡት? እርሶስ ላይ የደረሰው ጉዳት ምን ይመስላል? ሌሎች በቅርብ የሚያውቋቸውም ላይ የደረሰ የሚያስታውሱት ነገር ካለ? እኔ ላይ የደረሰው መጀመሪያ ከምርመራ በኋላ አራት ወር ጨለማ ቤት አራት ክፍሎች ውስጥ ተዘግተን ነበር። ቁጥራችን ወደ ሁለት መቶ የሚደርስ ሰዎች። ከዛ በኋላ ነው እንግዲህ ግድያና ፍርድ መፈረድ የተጀመረው። ፍርድ ሲፈረድብን ሶስት 3 ዓመት እስራት የአብዮትና ዘመቻ አስተባባሪ ኮሚቴ ነበር የሚባለው። በዛን ሰዓት ግድያውን እንግዲህ ያው ሰዎቹ ለመገደል ሲሄዱ አይቻለው፣ ከጨለማ ቤት እየወጡ ይህ እንዴት እንደተፈጸመ አላውቅም። ብዙዎች ለእንግልት ብዙዎችም ለሕልፈት ተዳርገዋል። በዚያን ሰዓት የደረሱት በደሎች በጥቅሉ ይታወቃሉ። እርሶ የሚያስታውሱት በዚያ እስር ቤት ውስጥ አራት ወራት ጨለማ ውስጥ እንደ ተቀመጣችሁ ገልጠዋል። ሶስት ዓመትም ታስረው ከነበረ በእስሩም ውስጥ በዛ ውስጥ ማለፍ ከነበረቦት እስኪ ይንገሩኝ እርሶ የሚያውቁትን እንደው የአንድ ምሽት እንኳን አጋጣሚ ካለ እሺ በመጀመሪያ በፖሊስ ካምፕስ ምርመራ በሚካሄድበት ጊዜ አቶ መላኩ ወልደ ተንሳይ የሚባል ሰው ተደብድቦ ደም ሽንቶ ነው የሞተው። ስቃይ ተፈጽሞበት ከወረደ በኋላ አብሮን ነበረ በዛን ሰዓት። እንደውም እሱ እስር ቤትም አልደረሰም። በምርመራ ላይ ነው ህይወቱ ያለፈው። የአውራጃ ትምህርት ቤቶች ስራ አስኪያጅ የነበረ ፔዳጎጂም ተማሪ የነበረ ሰው ነው እድሜው ምናልባት በሰላሳዎቹ መጀመሪያ አካባቢ ላይ የነበረ ሰው ነው። ቤተሰብም መስርቶ ልጆች የነበሩት ሰው ነው። የመጀመሪያ በደል የተመለከቱት አቶ መልአኩ በድብደባ ብዛት ለህልፈት መዳረጋቸውን ነው። አዎ፣ ይሄም በሚሆንበት ጊዜ ከአዲስ አበባ የመጡ መርማሪዎች ነበሩ። ከማዕከላዊ ምርመራ የምርመራ ቡድኑ ደግሞ የመራው በወቅቱ በዛን ሰዓት የደርግ ምርመራ ማስተባበሪያ ኃላፊ የነበረው ሻለቃ ብርሃኑ ከበደ ነበረ። ይህ ሲፈጸም አቶ እሸቱ አለሙ የት ነበሩ? እርሶ እስከሚያውቁት ድረስ በዛን ሰዓት መቶ አለቃ ናቸው። መቶ አለቃ ሸቱ አለሙ የክፍለ ሀገሩ የደርግ ተጠሪ ናቸው። እዛ አካባቢ አይመጡም። ከኋላ ሆነው ነው ይሄንን ጉዳይ የሚያከናውኑት። በቀጥታ አይመጡም። አቶ ግርማ ከተረፉት ጥቂቶች ውስጥ ናችሁ። በምን አይነት ሁኔታ ልተርፉ ቻላችሁ? የሚገርም ነገር። እስር ቤት እንደቆየን አንድ ሶስት ወር እንዳለፈ ነገሩ እየከፋ መሄዱ ሲያውቁ ስምንት ወጣቶች አንድ ቅዳሜ ቀን ሰኔ ሀያ አራት ዘጠኝ መቶ ሰባ አመተ ምረት ስምንቱ ነው ከእስር ቤት ለማምለጥ ሞከሩ። ስድስቱ ተገደሉ፣ ሁለቱ አመለጡ። ያመለጡት በህይወት የተረፉት ማሙዬ የሚባል ከዳንግላ ተይዞ የነበረ እና አላምረው የሚባል ሌላ ልጅ ነበረ። ሁለቱ በህይወት ተረፉ። ስድስቱን ወዲያውኑ ገደሏቸው። እኛም በዱላ ደብድበው ለሁለት ለሁለት በሰንሰለት ታሰሩ። ንግራችን ኋላ እንግዲህ ሶስት አመት ተፈረደ። ሶስቱን አመት ጨርሰን በእግዚአብሔር ቸርነት ለመፈታት ችለናል። መልካም አቶ ግርማ ለማ፣ አቶ አብርሃም ብዙ ነህ፣ አቶ አለሙ ጥሩ ነህ። በሺ ዘጠኝ መቶ ሰባዎቹ በጎጃም ክፍለ ሀገር ደብረ ማርቆስ ከተማ በርካታ ወጣቶች ባለቁበት ብዙዎችም በተንገላቱበት ሂደት ውስጥ አቶ እሸቱ አለሙ አድርሰውብናል ያላችሁትን በደል አስመልክቶ ዘሄግ በሚገኘው ፍርድ ቤት ቀርባችሁ የምስክርነት ቃላችሁን ከሰጣችሁ በኋላ ነው ያገኘኋችሁ። የፍርድ ሂደቱን እንከታተልባለን። ለአሁኑ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እኔም አመሰግናለሁ።